اس بي اس راديو <applause> አቶ በሪሁን ደጉ በአውስትራሊያ ኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ የመጪው ቅዳሜ ኖቬምበር ዘጠኝ ሜልበርን በሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ትርፉ ኪዳነ ማርያም በተገኙበት ከኢትዮጵያውያን ማህበረሰብ ጋር ለመናገር በክብር ቆንስላው ኪም ላቭግሮቭ አማካኝነት የውይይት መድረክ ተዘጋጅቷል። የውይይቱ ዋነኛ አጀንዳዎች ምንድን ናቸው ከሚለው ለምን አነሳም። አመሰግናለሁ። የውይይቱ ዋነኛ አጀንዳ በአውስትራሊያ ከሚገኙ ኢትዮጵያውያን እና ትውልድ ትውልደ ኢትዮጵያ መካከል አብዛኛው ከግማሽ በላይ የሚሆነው በሜልበርን አካባቢ የሚኖር ነው። ይሄ የኅብረተሰብ ክፍል በተለያዩ ጉዳዮች ከኤምባሲው ጋር ተገናኝቶ መወያየት ስለሚገባቸው ጉዳዮች ለመመካከር ነው። እንግዲህ ዲያስፖራው እዚህ ባለበት ወቅት ከኤምባሲው የሚጠብቃቸው አገልግሎቶች አሉ። እነኛን አገልግሎቶች በመስጠት ረገድ ያሉ ችግሮችም ካሉ እነኛ ላይም ተወያይተን ለመፍታት እንግዲህ ኤምባሲው ዋነኛ ተግባሩ አንዱ በየሀገራቱ የሚገኙ ኢትዮጵያና ትውልድ ኢትዮጵያውያን ከሀገራቸው ጋር ያላቸው ግንኙነት እንዲጠናከር ማድረግ እንዲሁም ደግሞ በያሉበት አካባቢ የሚገጥሟቸውን ችግሮች ተጋግዞ መፍታት በተቻለ መጠን ደግሞ በየሚችሉበት በሙያም፣ በኢንቨስትመንትም፣ በቴክኖሎጂ ሽግግር በመሳሰለው መንገድ ከሀገራቸው ጋር ተሳስረው እነሱም እንዲጠቀሙ፣ ሀገራቸውንም እንዲጠቅሙ ማድረግ ነው እና ይህንን የሚመለከቱ ጉዳዮች ላይ በዛ አካባቢ ከሚገኙ ኢትዮጵያና ትውልደ ኢትዮጵያውያን ጋር ለመወያየት ነው ዋነኛ ዓላማ። እዚህ የውይይት መድረክ ላይ የእናንተ ዋነኛ መልእክት ምን ይሆናል? ምን አይነት መልእክቶችንስ ነው ከማህበረሰቡ አባላት ለማድመጥ ዝግጁ ናቸው ያላችሁት? ዋነኛው መልእክት ዲያስፖራው ከሀገሩ ጋር ያለውን ግንኙነት አጠናክሮ መቀጠል አለበት። በየትኛውም የፖለቲካ አመለካከት ጎራ ይሆኑ፣ በየትኛውም ብሔረሰብ ውግንና ይኖር፣ ሀገሩ ውስጥ ካለው ሁኔታ ጋር በአጠቃላይ ራሱም ቤተሰቡም ተገናኝተው ስለ ሀገራቸው እየተወያዩ ማድረግ በሚችሉት መንገድ የሀገርን ኢኮኖሚ ለመገንባት በራሳቸው በኩል ተሳትፎ ማድረግ እንዲችሉ አቅም በፈቀደ መጠንም ደግሞ በተለያየ መንገድ እርስ በርሳቸውም እየተገናኙ የሚያሯሩት ነው። ያው እዚህ በምዕራቡ ያለ የጊዜ ሁኔታ የአኗኗር ሁኔታ የሚወስነው ነገር አለ። እርስ በርሳቸውም ተገናኝተው በሀገር ጉዳይ ላይ እንዲመክሩ ማህበራዊ ትስስራቸው እንዲጠናከር በሚያጋጥሟቸው ችግሮችም ዙሪያ መረዳዳት፣ መደጋገፍ እንዲችሉ ፕላትፎርም እየፈጠሩ በጋራ እንዲኖሩ በጋራ ተሳስበው በጋራ ተደጋግፈው እንዲኖሩ ለማድረግ ከኤምባሲውም ጋር ያላቸው ግንኙነት ይሻሻል እንዲሆን አገልግሎቶችን በተገቢው መንገድ ማግኘት እንዲችሉ መርዳት ነው። በስብሰባው ላይ የመገኘት የሚገባቸው ኢትዮጵያና ትውልደ ኢትዮጵያውያን ወገኖች የማህበረሰቡ አመራር አካላት ብቻ ናቸው ወይስ ማንኛውም በስብሰባው ላይ ለመገኘት የሚወድ ኢትዮጵያና ትውልደ ኢትዮጵያውያን የማህበረሰብ አባላት በሙሉ? ለሁሉም በር ክፍት ነው። ለሁሉም ነው። በበተቻለ መጠን ማንኛውም ሰው ኢንተረስት ያለው እና ጊዜ ያለው ሰው መጥቶ በስብሰባው መሳተፍ ይችላል። የአመራሮች በእርግጥ የሚኖሯቸውን ማህበራትም የሆኑ ሌሎች ሲቪክ ተቋማት ውስጥ የሚገኙ ሰዎችን በቀላሉ መድረስ ስለሚችሉ ከነሱ ጋር ግንኙነታችን የጠበቀ ነው። ዴይ ቱዴ ግንኙነታችን ከነሱ ጋር፣ በእነሱ አማካኝነት ደግሞ ጠቅላላ ማህበረሰቡን ለማግኘት ወይም የሚመሩትን ህብረተሰብ ለማግኘት ነው ግንኙነታችን ፍሪኩዌንት ወይም ተደጋጋሚ ግንኙነት የምናደርገው እንጂ፣ በዚህ ውይይት ላይ ማንኛውም ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ተገኝቶ መሳተፍ ይችላል። ይህ ከቆንስለ በወጣው ረቂቅ አጀንዳ ላይ አንዱ በተለይም አዲስ የሆኑ ተነሳሽነትን የሚወስዱ የመናገር ሀሳቢዎች አሉ። በተለይም የኢትዮጵያን አየር መንገድ የቀጥታ በረራ ወደ ሜልበርን አስመልክቶ፣ እንደዚሁም በቪክቶሪያ የሚኖሩ ኢትዮጵያውያን የንግድ ምክር ቤትን የማቆም እንደዚሁም አመታዊ የሆኑ የማህበረሰባዊ ዝግጅቶችን በየ አስራ ሁለት ወሮ አንድ ጊዜ ማካሄድ ሀሳቢዎች አሉ። እነዚህን በምን መንገድ ነው እያሰባችሁ ያላችሁት? እንደምንስ ነው የምታበ በረታቱት በጣም ጥሩ ነው። እንግዲህ የአየር መንገዱ በአውስትራሊያ የሚገኙ ተጓጓጆችን አገልግሎት እንዲሰጥ የአውስትራሊያ መንግስትም ፍላጎት ነው፣ ከፍተኛ ፍላጎት አለ። ይሄ በኢትዮጵያውያኑ በትውልድ ኢትዮጵያውያኑ የሚፈለግ ነገር ነው። እንግዲህ የኢትዮጵያ አየር መንገድ በየጊዜው የሚደርስባቸውን አካባቢዎች እያሰፋን ያለው ከዚህ አንጻር በአውስትራሊያ አካባቢ እንግዲህ በራሱ እቅድ መሰረት በራሱ ፕራዮሪቲ መሰረት ይመጣል ብለን ነው የምናስበው። ስለዚህ ይሄ እንዲፋጠን ምን መደረግ አለበት በሚለው ጉዳይ ላይ ከኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ምክክር እናደርጋለን ማለት ነው። ሌላው የዚህ የንግድ ምክር ቤቱ ጉዳይ ይሄ በተደጋጋሚ ተነስቶ የነበረ ጉዳይ እንደሆነ ተርች ያለው የንግድ ምክር ቤቱ የቀደም እንዳልኩት ኢትዮጵያውያንና ትውልድ ኢትዮጵያውያን ከሀገራቸው ጋር ያላቸውን ትስስር በኢኮኖሚም ረገድ በኢንቨስትመንትም በንግድም በሌላም መንገድ ራሳቸውም ተጠቃሚ ከኢትዮጵያ የሚወጡ ምርቶችን አሁን ለምሳሌ ወክ የሆነው እዚህ ማከፋፈል የሚቻልበት ሁኔታ ይኖራል። ለዛም እንዲረዳ እንደገናም ደግሞ ኢትዮጵያ የምትፈልጋቸው ከዚህ ወደ ኢትዮጵያ የሚሄዱ ምርቶችም ይኖራሉ። በንግድ ረገድ ከዚህ ወጥተው ደግሞ ወደ ኢትዮጵያ ገብተው ኢንቨስት ለማድረግ ፍላጎት ያላቸው ተቋማት ይኖራሉ። እንግዲህ ዲያስፖራው ከተለያዩ አካባቢዎች ከሚገኙ ተቋማት ውስጥ የሚሰሩ በዚህ አጋጣሚ የኢኮኖሚክ ወይም ደግሞ የመረጃ ግንኙነት ያላቸው ለእኛም ተቋማት ፍላጎት ያላቸውን ተቋማት የኢንቨስትመንት ተቋማት መረጃ በመስጠት በማግባባት እንዲያግዙ ለማድረግ እድል የሚፈጥር ነው እና የዚህ የንግድ ምክር ቤት መቋቋምም አንዱ የውይይት አጀንዳ ነው። ስለዚህ በእነዚህና በመሰል ጉዳዮች ላይ ተነጋግረን ከኤምባሲውን ይጠበቃል፣ ከዲያስፖራ ኮሚኒቲውን ይጠበቃል፣ ለሌሎች አካላት የሚቀርበው ጥያቄ ምንድን ነው የሚለውን ነገር ይዞ ለመውጣት ነው። የወቅቱንስ ስ ኢትዮጵያን ተጨባጭ ሁኔታ አስመልክቶ እንደ ምን ይገልጡታል? በዛ ላይስ አገር ውስጥ እየተካሄደ ያለው የለውጥ ሂደት ከታሰበለት ግብ እንዲደርስ፣ ስኬታማ እንዲሆን ለማድረግ ውጪ የሚኖሩ ኢትዮጵያውያን ና ትውልድ ኢትዮጵያውያን በተለይ በመላው አውስትሬሊያ የሚኖሩ ከእነሱስ ምን ይጠበቃል? ምን ትጠብቃላችሁ? በሁለቱ በኢትዮጵያ ኤምባሲ ና በማህበረሰብ ውስጥ ያሉ ግንኙቶች በኢትዮጵያ ውስጥ ላለው ምን አይነት ተሳትፎ እንዲያደርጉላችሁ ትሻላችሁ? እንደ ማንኛውም ኢትዮጵያዊ የትም ሀገር ያለ ኢትዮጵያ ያው ስለ ሀገሩ ይጨነቃል። ሁሉም ሰው ይጨነቃል። ስለዚህ በተቻለ መጠን አሁን እንግዲህ ሀገራችን በለውጥ ሂደት ውስጥ ነው ያለችው። ለውጥ ሂደት ውስጥ ስትገባ አንድ ሀገር የተለያዩ አመለካከቶች ፍትጊያ ይኖራል። የእነዚያ ፍትጊያ የሚፈጥረው አንዳንድ ነገር ይኖራል። ግን ዞሮ ዞሮ ሂደት ነው እና ይሄ ለውጥ የሚቀር አይሆንም ያው አጠቃላይ የህብረተሰብ እድገት ሂደት የሚያሳየው ከአንድ ጥሩ ካልሆነ ደረጃ ወደ ተሻለ ደረጃ የመረማመድ የማደግ ሂደት ስለሆነ ይሄ ፈለግነውም አልፈለግነውም የማይቀር በመሆኑ በዚህ ሂደት ውስጥ ይሄ ጉዳት ሳይመጣ ሀገርን ወደ ሌላ መጥፎ ዳይሬክሽን የሚወስድ ችግር ሳይከሰት በዲሞክራቲክ እና ሰላማዊ በሆነ ውይይት እንዲካሄድ በሰው ላይ ጉዳት ሳይደርስ፣ በህይወት ላይ ጉዳት ሳይደርስ፣ በንብረት ላይ ጉዳት ሳይደርስ በሰላማዊ መንገድ ሂደቱ እንዲከናወን በማድረግ ረገድ ዲያስፖራው ሚና ይኖረዋል። ይሄንን ያሉባቸው ሀገሮች እንዴት እንደሄዱ መቼም ግንዛቤ ይኖራቸዋል ብለን እንገምታለን። የነዛን ተሞክሮ በማየት በእኛም ሀገር ላይ ያለው ለውጥ ሂደት የተሳካ እንዲሆን የበኩላቸውን ድርሻ እንዲጫወቱ ሚና መጫወት አለባቸው እናስባለን። ዲያስፖራዎች ማለት ነው። ሂደት ተከትሎ በርካታ በውጭ ሀገር የሚገኙ ኢትዮጵያ ኤምባሲዎች ከዲያስፖራ ማህበረሰብ ጋር ግኝታቸውን ለማጠናከር በሮቻቸውን በሁሉም በኩል ደረጃ መክፈት ጥረት እያደረጉ ነው። የተወሰኑት ቀድመው የጎሉ አስተዋጽኦዎችን የጎሉ እንቅስቃሴዎችን እያደረጉና እየተቀራረቡ እየሰሩ ነው። የተወሰኑትም በጅምር ላይ ናቸው ያሉት። በተለይ አውስትራሊያ የሚገኘ ኢትዮጵያ ኤምባሲስ በአውስትራሊያ ከሚገኙ ኢትዮጵያውያን ማህበረሰብ አባላት ጋር የለውጥ መንፈስ ተከትሎ በምን አይነት መልክ በአዲስ መልክ ግንኙነቱን ለማጠናከር ለማዳበር አስበዋል። በአሁኑ ወቅት ኤምባሲ ሀገር እንደማለት ነው መታየት ያለበት። ለሁሉም፣ የሁሉም ቤት ነው። የዚህ ፖለቲካ ፓርቲ ወይም ደግሞ የዚህ ሃይማኖት ሌላ አይነት አደረጃጀት ወኪል አለ ኤምባሲ የሀገር ገጽታ፣ ትንሿ ሀገር ማለት ነው። አሁን ላይ የሀገሩ ትናንሽ ሀገሮች እንደመመስረት ማለት ነው። ስለዚህ ለማንኛውም ሰው ክፍት ነው። ኤምባሲው በአጠቃላይ እዚህ ያለውን የራሱን ሕዝብ ኮሚኒቲውን ማገልገል ይጠበቅበታል። ይህንን አገልግሎት ካለምንም ሊምን ካለ ተጽዕኖ፣ ካለምንም የፖለቲካ ፍላጎት ለሁሉም በእኩልነት የማገልገል የመስጠት ኃላፊነት አለ እና በዚህ ነው የሚጀምረው። ከዛ በኋላ ያለው አጠቃላይ ጥያቄ ማንኛውም ሰው በያዘው አመለካከት በውይ በሰላማዊ መንገድ እስከሆነ ድረስ ማንኛውን አይነት ውይይት ያለ ገደብ አድርጎ ይበጀኛል የሚለውን ነገር መወሰን ይችላል። ካሉት ሀገር ውስጥም ካሉት ተቋማት ጋር እየተገናኘ በተሞክሮ በህይወቱ የሚያውቀውም ነገር ፖዘቲቭ ነገሮችን፣ አወንታዊ ሚና ያላቸው አሰራሮችና አደረጃጀቶችን ተሞክሮ እያስተላለፈ ህዝቡ እንዲማ ወደ ተሻለ በሀገር ቤት ያለው ህዝብ ወደ ተሻለ ህይወት እንዲገባ እገዛ ማድረግ ይችላል ማለት ነው። ስለዚህ እኛም ኤምባሲያችንን ክፍት ነው። ለሁሉም ክፍት ነው ለማንኛውም አይነት የፖለቲካ አመለካከት የምን የምን ሳይገድብ በአጠቃላይ ለሁሉም ሰው ክፍት አድርገን እንጠብቀው። አገልግሎቱንም አገልግሎቱ ለማንኛውም ሰው እዚ ያለ ኢትዮጵያ ስለ ኢትዮጵያ ለመስጠት ነው። የኖቬምበር ዘጠኙ ኤምባሲውና በኢትዮጵያ ማህበረሰብ መካከል የሚደረገው ውይይት አድራሻው የት ነው? ሰአት ውስጥ በስንት ሰዓት ላይ ነው የሚሆነው? አድራሻው ሰርቲቱ ሰርቲፎር ቤሊየር ስትሪት ኪንግስተን ነው የሚለው። ስብሰባ ሰዓቱ በዚህ ሀገር ሰዓት አቆጣጠር ከዋን ፒኤም ሶስት ፒኤም ድረስ ነው የሚከናወነው። ቀኑ እንደተገለጸው ኖቬምበር ዘጠኝ ነው፣ ቅዳሜ የሚመጣው ቅዳሜ ማለት ነው። ቅድም እንደተናገርኩት ማንኛውም በዚህ ስብሰባ ላይ ለመሳተፍ የሚፈልግ ኢትዮጵያዊ ትውልድ ኢትዮጵያዊ በአካባቢ ያለ የሚሆን ተገኝቶ መሳተፍ ይችላል እና ኤምባሲው ኢትዮጵያና ኢትዮጵያውያን እያስተላለፈ ነው። አቶ በሪሁን ደጉ በአውስትሬሊያ ኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ ስለ ቃለ ምልልሱ እናመሰግናለን። እናንተም ይህንን መድረክ ስለሰጣችሁን ለኢትዮጵያ ኮሚኒቲ መልእክቱ ሊደርስ ስለ ረዳችሁን እናመሰግናለን። ከማህበረሰብ ለማህበረሰብ